ማህደረ ዜና። የዩናይትድ ስቴትስ ፕሬዝደንት ወሰኑ ሮፕ ኢየሩሳሌም የእስራኤል ዋና ከተማ መሆኗን በይፋ እውቅና የምንሰጥበት ጊዜ አሁን እንደሆነ ወስኛለሁ። የእስራኤሉ ጠቅላይ ሚኒስትርም አጸደቁ። ፓሪስ የፈረንሳይ ርዕሰ ከተማ ነው። ኢየሩሳሌም የእስራኤል ርዕሰ ከተማ። ከኒውዮርክ እስከ ብራስልስ፣ ከአንካራ እስከ ጃካርታ የዓለም መሪዎች፣ ፖለቲከኞችና ዲፕሎማቶች ተቃወሙ። የብዙ ሀገራት ህዝብ በየአደባባዩ ተንጫጫ። ፍልስጤም ለአመታት እንደኖረበት ይጮህ፣ ይገደል፣ ይቆስል፣ በጢስ ጠለስ ይጠበስ ይታፈን የያዘ ስድስተኛ ቀኑ ዛሬ ወይም ሰባኛ አመቱ ላፍታም አብራችሁን ቆዩ። ዩናይትድ ስቴትስ የመሠረተችው የተባበሩት መንግስታት ድርጅት እስከዚያ ዘመን ድረስ እጅግ ያወዛገበውን ረቂቅ ከዩናይትድ ስቴትሱ ፕሬዚደንት ሃሪ ኤስ ትሩማን እስከ ብሪታንያው ጠቅላይ ሚኒስትር ክሌመንት አትሌ የነበሩ የሁለቱ ሀገራት ፖለቲከኞችና ዲፕሎማቶች ሐሳቡን አንቀበልም እያሉትን አስፈራርተውም አባብለውም ተስፋ ሰጥተውም አጸደቁት። ህዳርም አበቃ 1947 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የተባበሩት መንግስታት ድርጅት ውሳኔ ቁጥር አንድ መቶ ሰማንያ አንድ ሁለት ተብሎ በሚጠራው ውሳኔ መሠረት ፍልስጤም ይባል የነበረው ግዛት ለአይሁድና ለአረብ ሁለት ይገመሳል። ሁለቱ ወገኖች ሁለት መንግሥት ያቆማሉ። ጥንታዊቱ ከተማ ኢየሩሳሌም ግን በዓለም አቀፍ ልዩ አስተዳደር ትተዳደራለች። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆርጅ ማርሻል እና ሌሎች ዲፕሎማቶች በውሳኔው መጽደቅ በእርግጥ ተደሰቱ እንጂ አልተከፉም። ውሳኔው በጸደቀ በመንፈቁ ግን አይሁድ የእስራኤል አይሁድ መንግስት ያሉትን መንግስት ሲያቆሙ ፕሬዚደንት ሃሪ ኤስ ትሩማን ተሽቀዳድመው እውቅና ለመስጠት ማሰባቸው ግን ለነ ማርሻል አሳሳቢ አስገንብጤ ነበረ በጣም አሳሳቢ ሁኔታ ውስጥ ነው ያለ ነው። ስለዚህ በዓለም አቀፍ ችግሮች ላይ በስሜት ተመርተን መወሰን። የማርሻል ስጋት ዩናይትድ ስቴትስ ከሌሎች ቀድማ ለእስራኤል መንግሥት እውቅና ከሰጠች መካከለኛው ምስራቅ ከለየለት ጦርነት ይሞጀራል የሚል ነበረ። ጦርነቱ ራሷ ዩናይትድ ስቴትስን ጨምሮ ከሁለተኛው የዓለም ጦርነት በቅጡ ያላገገመውን ዓለም ይጎዳል ነበረ። ፕሬዚደንት ሃሪ ኤስ ትሩማን ግን ለውጭ ጉዳይ ሚኒስትራቸውም ሆነ ለሌሎች ባለሙያዎቻቸው ምክር፣ ዝክር፣ ማስጠንቀቂያ ደንት አልነበራቸውም። የጃፓንን ከተሞች በአቶሚክ ቦምብ ለማንጨርጨር ያላመነቱት የቀድሞው ወታደር እንደ ፖለቲከኛ ሳይሆን እንደ ወታደርነታቸው በሰከነ ልቡናቸው ሳይሆን በስሜታቸው ተመርተው ወሰኑ። ባለሙያ ተብዬዎች ሁሉ ከተደረገ መላው የቅርብ ምስራቅ ከጦርነት ይዘፈቃል፣ ጦርነቱ ዩናይትድ ስቴትስንም ይነካል ብለው ነግረውኛል። ሂትለር አይሁድን በግራም በቀኝ የሚገድል ነበር አይቼዋለሁ። እንዲያውም ይህ ቀን እንዲመጣ ሳልም ነበረ። አይሁድ የሚኖሩበት ስፍራ ያገኙ ሊያገኙ ለእስራኤል መንግስት ግንቦት 14 1948 በድብቅ ጥቂት ቆይተው በይፋ እውቅና ሰጡም። ማርሻል የፈሩት የትሩማን አማካሪዎች ያስጠነቀቁት ጦርነት አልቀረም። 1948 ጦርነት፣ 1956 ጦርነት 967 ጦርነት 973 ጦርነት ዛሬም አላባራም። በሁሉም ጦርነቶች ዩናይትድ ስቴትስ በቀጥታም በተዘዋዋሪም እስራኤልን ደግፋ ተዋግታለች። የ967ቱ ግን ጠንከር ያለ በዩናይትድ ስቴትስ የተመሠረተው በዩናይትድ ስቴትስ የሚመራና የሚደገፈው የተባበሩት መንግስታት ድርጅትን ውሳኔን የቀለበሰም ነበረ። በዚያ ዘመን እስራኤል የስለላ ድርጅት የሞሳድ ኃላፊ የነበሩት ሚር አሚት ኋላ እንደተረኩት ሰኔ መጀመሪያ 1967 ራሳቸውን ደብቀው በሐሰት ፓስፖርት ወደ ዋሽንግተን በረሩ። ጊዜ የለም። በቀጥታ የአሜሪካውን መከላከያ ሚኒስትር ሮበርት ማክናማራን አገኙ። ውጊያ መግጠም አለብን አልኳቸው፣ አሉ አሜት በ2002 ላንድ ወዳጃቸው። ማክናማራ ሁለት ጥያቄዎችን ብቻ ነበር የጠየቁኝ፣ አከሉ። ስንት ቀን ይፈጃል? ጠየቁ። የአሜሪካው ሚኒስትር አንድ ሳምንት መለሱ። የእስራኤሉ የስለላ ድርጅት ኃላፊ ምን ያህል ሰው ይጎዳል? ሁለተኛ ጥያቄ በነፃነቱ ጦርነት ከደረሰው ያነሰ ነው። በ1948 የተደረገውን ጦርነት እስራኤሎች የነፃነት ጦርነት ነው የሚሉት። በዚያ ጦርነት 6000 ሰው መገደሉን የእስራኤሉ የስለላ ድርጅት ኃላፊ ለአሜሪካው መከላከያ ሚኒስትር አስታወሷቸው። በግልጽ ተረድቼ አለሁ መለሷሉ፣ ማክናማራ ሰኔ አምስት በዩናይትድ ስቴትስ ገንዘብ፣ ዲፕሎማሲ፣ የጦር መሣሪያና የጦር አማካሪዎች የምትደገፈው እስራኤል የግብፅን፣ የዮርዳኖስን፣ የሶሪያን እና የሌሎች አረብ ሀገራትን ወታደራዊ ይዞታዎች በምርጥ ጀቶቿም ታወድማቸው ገባች። የሞሳድ ኃላፊ እንዳሉት በስድስተኛ ቀኑ ጦርነቱ አበቃ። ድል አድራጊዋ እስራኤል በርካታ የአረቦችን ግዛቶች ተቆጣጠረች። አንዷ የተባበሩት መንግሥታት ድርጅት በዋሽንግተኖች ግፊት በዓለም አቀፍ አስተዳዳሪዎች እንድትተዳደር የወሰኑላት ቅድስት ከተማ ናት፣ ኢየሩሳሌም ከክርስቶስ ልደት በፊት ከ586 ጀምሮ አሲሪያዎች፣ ባቢሎኖች፣ ግሪኮች፣ ሮሞች፣ አረቦች፣ ፋርሶች፣ ቱርኮች፣ አውሮጶች እያፈረሱ የገነቧት እየገነቡ ያወደሟት ቅድስት ከተማ ከ2000 ዓመታት በኋላ ከአይሁዶች እጅ ገባች። የተባበሩት መንግሥታት ድርጅት ውሳኔም ተጣሰ። ዘንድሮም አርባ ዓመቱ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በቀደም የአርባ ዓመቱን እውነት ተቀበልኩታሉ But today we finally acknowledge the obvious, that Jerusalem በስተመጨረሻው ዛሬ ኢየሩሳሌም የእስራኤል ርዕሰ ከተማ የመሆኗን እውነት ተቀበለ። ይህ እውነቱን ከመቀበል ያነሰ ወይም የበዛ አይደለም፣ መደረግ የሚገባው ትክክለኛ ነገርም ነው፣ ከዚህ በፊት መደረግ የነበረበትም ነው። ለትራምፕ እውነቱ ኢየሩሳሌምን እስራኤል ከተቆጣጠረቻት መቆየቷ ነው። ሐሰት ሲደጋገም እውነት ይሆናል እንዲሉ ካልሆነ በስተቀር ግን እስራኤል በአሜሪካኖች ዙሪያ መለስ ድጋፍ ኢየሩሳሌምን ስትቆጣጠር በአሜሪካኖች ግፊት የጸደቀውን የተባበሩት መንግስታት ድርጅት ውሳኔን ጥሳ የመሆኑ ሀቅ ባልተካደ ነበረ። ዩናይትድ ስቴትስ የምትመራው ዓለም ራሱ ያጸደቀውን ውሳኔ ማስከበር አለመቻሉ ወይም አለመፈለጉም እውነት ነው። ለእስራኤሉ ጠቅላይ ሚኒስትር ለቢንያሚን ኔታንያሁ ደግሞ እውነቱ ከትራምፕም ከትክክለኛው ሐቅም የተለየ ነው። ታሪካችንን አክብሩ ነው ያሉት። በቀደም ለሦስት ሺህ ዓመታት የእስራኤል ርዕሰ ከተማ ነበረች። ለሰባ ዓመት የአይሁድ መንግሥት ርዕሰ ከተማም ናት። ታሪካችሁንና ምርጫችሁን እናከብራለን እንደ ወዳጅ እናንተም የእኛን እንደምታክብሩ እናውቃል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕን ውሳኔ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ እስከ አውሮጳ ህብረት የውጭ ግንኙነት ኃላፊ ወይዘሮ ፌደሪካ ሞግሆሮኒ ያሉ የዓለም ዲፕሎማቶች ተቃውመውታል። ከሬሴፕ ጠይብ ኤርዶሃን እስከ ኤማኑኤል ማክሮን ከቭላዲሚር ፑቲን እስከ ሺቺፒንግ ያሉ የዓለም መሪዎች አውግዘውታል። ቅሬታ፣ ተቃውሞው ግዘታቸው ከፖለቲካ ዲፕሎማሲያዊ ፍጆታ አሊያም የየህዝባቸውን ስሜት ከማቀዝቀዝ ማለፉ ግን ብዙዎች እንደሚሉት ሲበዛ አጠራጣሪ ነው። የቀድሞው የዩናይትድ ስቴትስ ከፍተኛ ዲፕሎማት ጆን ሮበርት ቦልተን በ1994 ባደረጉት ንግግር የተባበሩት መንግስታት ድርጅት የለም ብለው ነበረ። ያለው አልፎ አልፎ በዓለም ላይ በቀረችው ብቸኛ ሀያል ሀገር በዩናይትድ ስቴትስ ሊመራ የሚችል ዓለም አቀፍ ማህበረሰብ ነው። ሰውየው በዚህ አላበቁም። ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ጽሕፈት ቤት 38 ፎቆች አሉት። አስሩ ፎቆች ዛሬ ቢደረመሱም ምንም ልዩነት አያመጣም እያሉ ቀጠሉ። ፕሬዚደንት ጆርጅ ደብሊው ቡሽ እና ጠቅላይ ሚኒስትር ቶኒ ብሌር የመሯቸው ቦልተንና ብጤዎቻቸው የተባበሩት መንግስታት ድርጅትን ሕግ፣ የዓለም ሕዝብን ተቃውሞና ቁጣ ጥሰው ኢራቅን ሲወሩ ግዙፉ ድርጅት አለመኖሩን በእርግጥ አስመሰከሩ። የተቀሩት የድርጅቱ አባል መንግስታት ምንም አለማድረጋቸው ደግሞ ቦልተን እንዳሉት ዓለም የአሜሪካም ከአሜሪካም የዋይት ሃውስ መሆኗን ጠቋሚ ነው። ትራምፕም ዓለም የዋይት ሀውስ መሆኗን ዳግም ከማረጋገጥ ያለፈ በእርግጥ ያሉና ያደረጉት የለም። እርግጥ ነው። የአልጀዚራዊ ፖለቲካ ተንታኝ ማርዋን ቢሻራ እንዳሉት የትራምፕ ውሳኔ ከጦርነት አዋጅ የሚቆጠር ይሆን ይሆናል ኢንፋክት ስ ዋዝ አዴክላሬሽን ኦፍ ዋር አጌንስት ዘ ፐለስቲኒያን ፒፕል ኤንድ ዛየር ራይትስ ይህ በፍልስጤም ህዝብና በመብታቸው ላይ በዓለም አቀፉ ማህበረሰብና ለዓለም አቀፉ ህግ ባለው ተገዥነት ላይ የታወጀ ጦርነት ነው ከአውሮፓና ከአረብ መሪዎች ብቻ ሳይሆን ከቅድሞ የአሜሪካ ፕሬዚዳንቶችም የምንሰማው ይህንኑ ነው ባጠቃላይ ሲታይ እውነቱም ፍልስጤም በኃይል እንደተያዘች ትቀጥላለች። ምስራቃዊ ኢየሩሳሌም በኃይል እንደተያዘች ትቀጥላለች። ግን የደንበኞቻቸውን ቃላት አሰልቻ አገላለጾች፣ አሳሳች መረጃዎችና ታሪክን የሚያዛቡ የአሜሪካ ፕሬዚደንት አሉ። ብዙ ታዛቢዎች እንደሚሉት የትራምፕን ውሳኔ እንቃወማለን የሚሉ መንግስታትና ድርጅቶች እንገዛለታለን የሚሉትን ወይም ጋዳፊን ለማስገደል ሙጋቤን በሽርንና አሰድን ወይም ሌሎች ደካሞችን ለማስወገድ የሚመዙትን ዓለም አቀፍ ህግ ካላስከበሩ ተቃውሞ ውግዘታቸው ጥቅምን ከማስጠበቅ ወይም ከሚጮኸው ህዝብ ጋር ከመጮህ ያለፈ የሚተክረው መኖሩ ሲበዛ አጠራጣሪ ነው። ብሔረተኛ የሚባሉት የአረብ መንግስታት ተራ በተራ ፈርሰዋል። የተቀሩት ከየመን እስከ ሶሪያ እርስ በርስ እየተዋጉ ነው። ከሳውዲ አረቢያ እስከ ቀጠር ያሉ ነገስታት እየተሻኮቱ ነው። በዚህም ምክንያት ቢሻር እንደሚሉት ጦርነት መጫሩ ሲበዛ አጠራጣሪ ነው። ፍልስጥኤም ግን አንድ አራት እያለ መገደል፣ መታሰር፣ መጋዙ ይቀጥላል። የዓለም ዑደትም ነጋሽ መሐመድ ነኝ። ቸር ያሰማን።